አቶ ነጋዱ ፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ፣ ስለ ትብብሩ አመሰግናለሁ። ለጥያቄው መልስ ዝግጅታችን ከአድማጮች የደረሱን ጥያቄዎች በርካታ ናቸው። ለዛሬ የተላኩልን እንግዲህ ዓለም አቀፍ የራዲዮ ጣቢያ እንደመሆኑ ብዙዎቹ አድማጮች የሚሰማቸውን ጥያቄ አቅርበዋል። የእኛ ሚና ጥያቄውን ማስተናገድ ነው። ስለዚህ ስለ ጊዜው በቅድሚያ አመሰግናለሁ። አቶ ነጋ እኔም በጣም አመሰግናለሁ። እሺ፣ በቅድሚያ እስቲ እንዳልኩት በርካታ ጥያቄዎች ናቸው የደረሱን። ስለ እርስዎ ልምድ የሚጠይቅ ጥያቄ አለና በዛ እንጀምራለን። ሀሎ ቪኦ ኤች የምደውለው ከዩናይትድ ስቴትስ ቨርጂኒያ ግዛት ነው። ለምርጫ ቦርድ ጽህፈት ቤት ኃላፊው ለአቶ ነጋ ዱፌስ ናብዮዎች፣ ይህንን ጥያቄ እንዳለ እንደወረደ ቢያቀርቡልን ደስ ይለኛል። በኃላፊነት የሚመሩት ተቋም አቶ ነጋዱ ፌሳ እጅግ ከፍተኛ ኃላፊነት እና ተጠያቂነት ያለው ተቋም ከመሆኑ አንጻር የኢትዮጵያ ሕዝብ ይህን ተቋም በኃላፊነት የሚመሩ ሰው ማንነት ማወቅ የሚያስፈልገው ይመስለኛል እና እስቲ አቶ ነጋዱ ፌሳ ባጭሩ ማን ናቸው? የት ተወለዱ? አደጉ? የት ተማሩ? ምን ተማሩ የቤተሰብ ኃላፊነታቸው ወዘተ፣ የግል ሕይወታቸውን ባጭሩ ቢገልጹ ብለን። ሁለተኛው ጥያቄ ገዢው ፓርቲ በምርጫ ተሸንፎ ይሁን ወይም በማናቸውም ሁኔታ ከስልጣን ቢወገድና አዲስ መንግስት ቢቋቋም፣ እርስዎ በሚመሰረተው መንግስት የምርጫ ቦርድ ውስጥ እንደገና በኃላፊነት ሊያሰራው የሚያስችል ያስችል የህሊና ነጻነትና ገለልተኝነት አለኝ ብለው ያስባሉ? አመሰግናለሁ። አመሰግናለሁ። እኔ ፖለቲሻንም አይደለውም። እኔ ከዩኒቨርሲቲ ከወጣሁ በኋላ ላለፉት አስራ ስድስት አመታት በዳኝነት ነው የሰራሁት። ከአዲስ አበባ ዩኒቨርሲቲ ከህግ ትምህርት ቤት ነው የተመረቅኩት። ለአስራ ስድስት አመታት በዳኝነት ነው የሰራሁት፣ ከክልል ከፍተኛ ፍርድ ቤት፣ ከጠቅላይ ፍርድ ቤት፣ ከዛም ፌዴራል ጠቅላይ ፍርድ ቤት፣ ከሰበር ሰሚ ችሎት ሰርቻለሁ። እንግዲህ ላለፉት ሁለት አመታት ደግሞ በቃዋሚነት የቦርዱ ጽህፈት ቤት ሆኜ እያገለገልኩ ነው ያለሁት። በፍርድ ቤትም እያለሁ የፖለቲካ ፓርቲ አባል መሆንም ክልክል ነው። ከዚህ አሁን ካለሁበት ቦታ ባልተናነሰ መልኩ ትልቅ የሆነ ገለልተኝነትን የሚጠይቅ ሙያ ላይ ነው የኖርኩት እና ምንም ከፖለቲካል ፓርትነርሺፕ ጋር የሚያገናኝ ነገር የለም። በሙያችን ሰርተን የትም መኖር የምንችል ሰዎች ነን። ለየትኛው ፖለቲካ ፓርቲ የምናጎወድድበት ሁኔታም ሊኖር አይችልም። የቦርድ አባላትን በተመሳሳይ ብቃት ያላቸው ሰዎች ናቸው። በማንኛውም በትምህርት ዝግጅትም በተለያየ ያላቸውም ፕሮፋይል በጣም ትላልቅ ሰዎች ናቸው። ለማንኛውም የፖለቲካ ፓርቲ የሚያጎበድዱበት ምንም ምክንያት የለም። ስለዚህ ሕዝባችን ይሄንን ልረዳ ይገባል። ቦርዱ በሀገራችን የተጀመረውን የዲሞክራሲ ግንባታ በተቻለ መጠን ወደፊት ለማስከት ከቀን ወደ ቀን እየጣረ ነው ያለው። የምርጫዎቹንም ሁኔታ ስናይ ከአንድ ምርጫ ዘመን ወደሚቀጥለው እየተሻሻሉ የሄዱ በርካታ ሁኔታዎች አሉና በሀገራችን ዲሞክራሲ ከዕለት ዕለት እየተሻሻለ የምርጫውም እንቅስቃሴ እየተሻሻለ የሄደበት ሁኔታ መኖሩን በዚህ ደረጃ ላይ ማንሳት ይቻላል። የናስት ሊቪዎች በትናንት ነውረት ባስተላለፋችሁት ለአቶ ነጋ ዱፊሳ ለምርጫ ቦርድ ዋና ጸሐፊ ጥያቄ ለመጠየቅ ነው። በዚህ አጋጣሚ ለመጀመሪያ ጊዜ እጠየቃለሁ ብሎ የሚቀርብ የመንግስት አካል የሆነ ወይም በእኛ ማህበረሰብ ባልተለመደ ለጥያቄ በመቅረባቸው ከፍ ያለ ምስጋና አቀርባለሁ። ከዚህ በመቀጠል ጥያቄ አንድነት እና በተለያየ ጊዜ የውስጥ ውዝግብ ስላለባቸው የውስጥ ውዝግባቸውን ካልፈቱ የምርጫ ቦርድ አልቀበልም ብሎ ነበረ። ይህንንም የውስጥ ውዝግባቸውን ለመፍታት ሁለቱም በተለያየ የጠቅላላ ጉባኤ ጠርተው በጠቅላላ ጉባኤው ግን ለትዝብት እንዳልተገኙ በዚሁ ሚዲያ ወንድሙ ጎላ የተባሉ ሰው ተገኝተዋል። እና አሁን በምን መስፈርት ነው የአቶ ትዕግስቱ አወሉ የሚመራው ህጋዊ ነው፣ የበላይ ፈቃዱ ህጋዊ አይደለም፣ በማሙሸት አማረ የሚመራው ህጋዊ አይደለም በአበባው መሀሪ የሚመራው ህጋዊ አይደለም ብሎ ህጋዊ ነው ብሎ ለመፍረድ የሚያስችል ግራውንድ የተገንጸ ነው። ይህንን ጥያቄ እንዲመልስልኝ ፈልጌ ነው። አመሰግናለሁ። ጥሩ ነው እንግዲህ አድማጮች፣ የመሰላቸውን ጥያቄ ያመኑበትን ጥያቄ ጠይቀው የመረዳት ዝንባሌ መፈጠሩ እኔ ጥሩ ነው የሚመስለኝ። እኛም ያንን የማስረዳት ኃላፊነት አለብን። ምክንያቱም በሀገራችን ውስጥ እየሆነ ያለውን ነገር ሕዝባችን ከሀገራችን ውጪ ያሉትን ዜጎች ቢረዱት የተሻለ ነው በሚል እምነት ነው። ለመጀመሪያው ጥያቄ እኛ ሁለቱ ወገኖች በሁለተኛው ዙር ጊዜ ስንሰጥ ጠቅላላ ጉባኤ አንድ ላይ ሆነው እንዲያካሄዱ ስንነግራቸው የተለያየ ቦታ እዚህ እዚህ እናካሄዳለን ስለዚህ ተገኙልን ብለው ሁለቱም ቡድኖች ደብዳቤ ጽፈዋል። ለሁለቱም ቡድን መልስ ሰጥተናል። እኛ ያልናችው፣ አንድ ቦታ አካሂዱ ነው። አንድ ቦታ አንድ ፓርቲ ነው ያለው፣ አንድ ጠቅላላ ጉባኤ ነው የሚኖረው። ስለዚህ አንድ ቦታ አካሂዱ፣ ከዛ ውጭ አንገኝም ብለናል። የእነ አቶ በላይ ቡድን ያካሄዱት ጠቅላላ ጉባኤ ላይም አልተገኘንም የነዛኛዎቹም ያካሄዱት ጠቅላላ ጉባኤ ላይ ቱ አልተገኘንም። ምናልባት ሶስተኛ ዙር ቦርዱ እድል ሲሰጥ የእነ አቶ በላይ ፈቃዱ ቡድን ቦርዱ የሰጠውንም መመሪያ አንቀበልም፣ ጠቅላላ ጉባኤም አናካሄድም ብሎ ገልጸውልናል። የእነ ትዕግስቱ ቡድን ግን ጠቅላላ ጉባኤ እናካሂዳለን ተገኙልን ብለዋል። በጠቅላላ ጉባኤው ላይ አሁንም ቦርዱ በተመሳሳይ አቋም አልተገኘም፣ በነ ትዕግስቱ ላይም ማለት ነው። አቶ ነጋ እዚህ ላይ እንዲያብራሩልኝ የምፈልገው የምርጫ ህጉ እንድትገኙ በሚያሳስብ መልኩ እንድትገኙ ይጠይቃል ወይ እና ለምንስ አልተገኛችሁም? ምንድን ነው እንግዲህ ቦርዱ የሚሰጠውን ውሳኔ ነው ማስፈጸም ያለብን። ጽህፈት ቤት እና ቦርዱ የሰጠው አቅጣጫ አንድ ላይ ሆነው ያካሂዱ ነው ያለው። ስለዚህ መገኘት የምንችለው አንድ ላይ ሆናችሁ ልዩነታችሁን ይዛችሁ ለጠቅላላ ጉባኤ መቅረብ ስትችሉ ነው። አንድ ፓርቲ ሆኖ ሁለት የተለያየ ቦታ ጠቅላላ ጉባኤ እናደርጋለን ስትሉን ልንገኝ አንችልም። ስለዚህ ቦርዱ የሰጠውን አቅጣጫ ተከትለን ያንን ስናደርግ ነው አንድ ላይ ለምን አላካሄዳችሁም በምል ነው ያልተገኘ ነው። አንድ ሌላ ጠያቂ በኢሜይል እንዲሁ ጥያቄ ያደረሱን አቶ እንግዳ የኢትዮጵያ ምርጫ ቦርድ አንድነት ለዲሞክራሲ እና ለፍትህ እንዲሁም የመላ ኢትዮጵያ ህዝብ አንድነት ፓርቲ ላይ ለወሰደው እርምጃ ምን ህጋዊ ስልጣን አለው ይላል። ምን ህጋዊ ስልጣን አለው? ቦርዱ ኢህአደግ ላይ የወሰደው ተመሳሳይ እርምጃ ካለ አቶ ነጋ እንዲያስረዱን ጠይቁልን ብለዋል። ሌላ አድማጭም እንዲሁ ተመሳሳይ ጥያቄ አቅርበዋል። የእሳቸውን ጥያቄ አቅርበን አቶ ነጋ ዱፊሳ የብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ኃላፊ መልስ ይሰጡበታል። ራ ቪዎች እንደምን አላችሁ? አዳነ እባላለሁኝ። አቶ ነጋ ፍሳን አንድ ጥያቄ እንጠይቁልኝ ይፈልጋለሁ። ለመሆኑ ምርጫ ቦርድ በፓርቲዎች መካከል እየገባ ይሄን አርጉ፣ ይሄን ስሩ፣ ይሄን ፍጠሩ፣ ይሄን አርጉ የሚልበት የተሰጠው ህጋዊ የሆነ ነገር አለው ወይ ወይስ ማድረግ ይችላሉ? ይሄንን ጠይቃችሁ ብትነግሩኝ በጣም ደስ ይለኛል። ጥሩ እንግዲህ ምንድን ነው ዋና ዋና ጉዳዮቹ የህግ መሰረቶቹ ምንድን ናቸው? አንድ የፖለቲካ ፓርቲ በመጀመሪያ ደረጃ ደንቡን ማክበር አለበት። በአንድነት ደንቡ ውስጥ የፓርቲ ፕሬዚደንቶች ጨምሮ አመራሮች የሚመረጡት በጠቅላላ ጉባኤ ነው ይላል። ይህንን ደንብ ጥሰዋል። በምርጫ አዋጁም በተመሳሳይ የተቀመጠ ድንጋጌ አለ። ይህንን ደንብ ጥሰው በብሔራዊ ምክር ቤት እንዲመረጡ አድርጓል። ሌላው ለቦርዱ የፖለቲካ ፓርቲዎች ወቅታዊ ሪፖርት ማቅረብ አለባቸው ይላል ን የሚያደርጉት ለምንድን ነው? ቦርዱ የፖለቲካ ፓርቲዎችን የመመዝገብ የመቆጣጠር፣ የመከታተልና ተገቢውን ማስተካከያ እርምጃዎች ለመውሰድ ስልጣን ስለሰጠው ይህንን ኃላፊነቱን እንዲወጣ ወቅታዊ የፓርቲው ሪፖርት፣ በተለይ ደግሞ ወሳኝ የሆኑ ክንውኖች እንደ ጠቅላላ ጉባኤ አይነት ሲደረጉ በወቅቱ ሪፖርት መቅረብ አለባቸው። ወቅታዊ ሪፖርት የማያቀርብ የፖለቲካ ፓርቲ ቦርዱ ሊሰርዝ ይችላል ይላል አንቀጽ ሰላሳ ዘጠኝ ፖለቲካ ፓርቲዎች ምዝገባ አዋጅ አንቀጽ ሰላሳ ዘጠኝ በግልጽ ነው የሚያስቀምጠውና ይሄ ፓርቲ ያደረገውን ጠቅላላ ጉባኤ ያደረገውን የደንብ መሻሻል ለቦርዱ ሳያሳውቅ ለሰባት ወራት አዘግይቷል፣ ደብቆ አቆይቷል። ይሄ የደንብ ጥሰት ነው። ይሄንን ተከትለን ይሄንን ፓርቲ ከምዝገባ መሰረዝ ይቻላል። እስከዛ ድረስ ቦርዱ እርምጃ የመውሰድ ኃላፊነትና ስልጣን አለው። ይሄንን ግንዛቤ ሊፈጠር ይገባል ለማለት ነው። ወደ ሁለተኛው የአቶ እንግዳ ጥያቄ ይሂዱልን። ኢህአዴግ ስልጣን ላይ ከመጣ አሁን ከሀያ አመታት በላይ አስቆጥሯል። ቦርዱ ኢህአዴግ ላይ የወሰደው ተመሳሳይ እርምጃ አለ ወይ? ኢህአዴግ ውስጥ ግድፈት አይቶና አርሞ ያውቃል ወይ? ቦርዱ ካለ በምሳሌ ያስረዱኝ፣ ይላል። ሌላው ደግሞ ቦርዱ እንደሚናገረው ወገንተኛ ካልሆነ የተቃዋሚ ፓርቲዎች እንዳይጠናከሩ እንቅፋት የሆኑትን ጥቂት ቡኖች የሚደግፍበት ምክንያት ምንድን ነው? የተቃዋሚ ፓርቲዎቹ ላይ በተወሰደው ኢፍትሃዊ እርምጃ ሊፈጠር ስለሚችሉ ቀውስ ወይም ብጥብጦች ኃላፊነት ሊወስድ ይችላል ወይ ቦርዱ? በመጀመሪያ ደረጃ ቦርዱ በፓርቲዎች ውስጥ ያሉትን ልዩነቶች ያሉትን የሚፈጠሩትን ነገሮች ያንን ጎርጉሮ ወደ መድረክ ወደ ማውጣት አይሄድም። ፓርቲ ውስጥ የሚፈጠሩ ችግሮች ቦርዱ ፊታልን እንደዚህ አይነት ችግር ተፈጥሯል፣ ደንባችን ተጥሷል በሚሉበት ጊዜ ወይም ደግሞ ቦርዱ በራሱ ሂደት ሲደርስ ሲደርስበት ያንን ነገር እንዲስተካከል የሚያደርግበት ሁኔታ ነው ያለው። አሁንም የተፈጠረው ነገር በፓርቲዎች በስራ እንቅስቃሴያቸው መካከል ልዩነቶች ተፈጥረው ደንባቸው ከመጣስም አልፈው ተጥሰዋል የሚሉት አካላትን በመፈጠራቸው እና ቦርዱን በራሱ ማጣራት ሲደርስበት ይህ እንዲስተካከል ያደረገበት ሁኔታ ነው ያለው። ይሄ ለዚህ ለገዢው ፓርቲ ወይ ለተቃዋሚ የሚባልበት ሁኔታ የለም። ተመሳሳይ ችግሮች የሚከሰቱ ከሆነ እና የቦርዱን ውሳኔ የሚያስፈልጉ ከሆነ በማንኛውም ጊዜ ቦርዱ ኢንተርቪን የሚያደርግበትና ተገቢውን ማስተካከያ የሚያደርግበት ሁኔታ ይኖራል ብዬ አስባለሁ። ከገዢ ፓርቲ አኳያ እስካሁን ድረስ ለቦርዱ የቀረበ ክስ አላጋጠመኝም። ስለዚህ በዛ ላይ የምለው ነገር የለም። ዞሮ ዞሮ ግን ሁሉም ፓርቲዎች በሕግ ፊት እኩል ናቸው። አገሪቷ ውስጥ ባሉት ሕጎች በመተዳደንባቸው ይዳኛሉ። እንደዚህ አይነት ሁኔታ ካጋጠመ የትኛውን ፖለቲካ ፓርቲ ቢሆን የመዳኘት ሁኔታ አለ ብዬ ነው የማስበው። እንግዲህ አቶ ነጋ እንደሚያውቁት በየጊዜው ይሄ እንኳ የአድማጮች ጥያቄ አይደለም። እንደው እኔ ራሴ እንደ ጋዜጠኛ ስከታተለው ከቆየሁት በጣም ብዙ የፖለቲካ ፓርቲዎች በጣም ብዙ ብዙ የምርጫ ወቅቶች ከምርጫ ዘጠና ሰባት ጀምሮ በሁለት ሺ ሁለትም አመት በነበረው ከዚያም በፊት በነበረው የተቃዋሚ ፓርቲ አባላት የምርጫ ተሳታፊዎቻቸው እንደሚዋከቡ እንደሚታሰሩ አሁን በዚህ ባለፈው ሳምንት እንኳ እንደ ዘገብ ነው የአረና ትግራይ መሪ መቀሌ ውስጥ ተይዘው ታስረው እንደነበረ በተለያየ ሁኔታ ይናገራሉ። ይዋከባሉ፣ ይታሰራሉ፣ ቢሮቸው ይዘጋል፣ መሰብሰብ አይችሉም፣ ከህዝብ ጋር ግንኙነት ማድረግ አንችልም እያሉ ስሞታ ያቀርባሉ። በዚህ ጊዜ ቦርዱ የወሰደው እርምጃ አለ የገዢው ፓርቲ ካድሬዎችና ፖሊሶች ለሚወስዱት እርምጃ እንግዲህ ምርጫ ስንል በምርጫ ሂደት ውስጥ ተሳታፊ የሆኑ በርካታ አካላት አሉ። በርካታ እጆች አሉ። ምርጫ አስፈጻሚዎቻችንን ብቻ ስናይ በመላ አገሪቷ አርባ አምስት ሺህ አንድ መቶ ዘጠና የሚሆኑ ምርጫ ጣቢያዎች ወደ ሩብ ሚሊዮን የሚሆኑ ምርጫ አስፈጻሚዎች አሉ። የህዝብ ታዛቢዎችን በተመሳሳይ ወደ ሩብ ሚሊዮን የሚሆኑ ምርጫ ታዛቢዎች አሉ። ወደ ግማሽ ሚሊዮን የሚሆን ሰራዊት አለ ማለት ነው። እንደ ምርጫ ቦርድ ስናይ፣ አጠቃላይ ስፋቱን ስናይ ሌሎች ባለድርሻ አካላት አሉ። የፖለቲካ ፓርቲዎች አሉ ሌሎች ሌሎችም አካላት አሉ። እንግዲህ ምርጫ ማለት የተለያዩ ፕሮግራሞች የሚቀርቡበት የተለያዩ አጀንዳዎች የሀሳብ ፍትግያ፣ ክርክር የሚፈጠርበት ነው። ልዩነቶች ያሉበት ነው። ዋናው ነገር ምንድን ነው? እነዚህ ልዩነቶች መኖራቸው ወይ ደግሞ አልፎ አልፎ የሚፈጠሩ ነገሮች ሳይሆን ያ ነገር ሲፈጠር የሚፈታበት የህግ ስርዓት ተዘርግቷል ወይ ነው እኛ በእጩ ምዝገባ በተያያዘ የፖለቲካ ፓርቲዎች የሚያነሱት ነገር አለ። ምርጫ አስፈጻሚዎች በህጉ ያልተቀመጠውን መስፈርት ይጠይቁናል ብሎ ያነሳሉ። እንደዚህ በሚሆንበት ጊዜ አንደኛ በህጉ የተቀመጡ የቅሬታ አፈታት ስርዓቶች አሉ። ያንን ተከትሎ መፍትሄ እንዲያገኝ እናደርጋለን። ምናልባት አንዳንድ ጊዜ እሱም ጊዜ የሚወዝድ ሲሆን፣ ጊዜ ስለሚወስድ ያንን ሁሉ አንጠብቅም። በስልክ ሲነግሩን፣ በስልክ ኢንተርቪን እናደርጋለን። አድሚኒስትሬቲቭሊ ማለት ነው፣ አስተዳደራዊ በሆነ መልኩ በየደረጃው ባሉት የምርጫ አስፈጻሚዎቻችን አሉ። ከነሱ ጋር በተቻለው የመገናኛ ዘዴ እየተጠቀምን ነገሮቹ እንዲስተካከሉ እናደርጋለን። ስለዚህ አልፎ አልፎ የሚታዩ ከመስፈርቶች አኳያ የሚጠየቁ ነገሮች ሊኖሩ ይችላሉ። እነሱ ግልጽ፣ በተጨባጭ በሆነ ማስረጃ በሚቀርብበት ጊዜ ቦርዱ እርምጃ ከመውሰድ ከማስተካከል የቦዘነበት ጊዜ የለም። የእጩ መብት በተመለከተ በህጉ የተቀመጠ የአንድ እጩ መብት አለ። አንድ እጩ እጅ ከፍንጅ ካልተያዘ ከባድ ወንጀል ሲፈጽም፣ ከባድ ወንጀል መፈጸም ብቻ ሳይሆን እጅ ከፍንጅ እስካልተያዘ ድረስ አይያዝም፣ አይታሰርም ይላል። በእንደዚህ አይነት መልኩ የተያዘ እጩ ካለ አሁንም በተጨባጭ ማስረጃ ሊቀርብ ይችላል። ተገቢውን ማስተካከያ ቦርዱ ሊወግድ የምርጫ አዋጁ እና ሌሎችን ተያያዥ ሕጎች ስለሚፈቅዱ ያንን እየተከታተልን እንፈጽማለን ማለት ነው። አቶ ነጋ እንደው ከይቅርታ ጋር ጥያቄን አልመለሱልኝም። የአቶ እንግዳንም ጥያቄ አልመለሱም። ምንድን ነው ተቃዋሚዎች በተደጋጋሚ ባለፉትም ምርጫዎች በአሁኑ ምርጫ መድረክ፣ ለምሳሌ በቅርቡ በደቡብ ኢትዮጵያ የምርጫ አስፈጻሚዎች እና ለእጩነት የተዘጋጁ ሰዎች እንደታሰሩ ታሰሩ እንደ ተዋከቡ አቤት ሲል ነበረ አረና ትግራይ መሪው መቀሌ ውስጥ መሪው ታስሮ አንድ ሌሊት እስር ቤት ካደሩ በኋላ ተለቀዋል። ስህተት ነው ተብሎ ይሄንን ተቃዋሚ ፓርቲዎች እንዴት ነው የሚመለከቱት? አንድነት ለፍትህና ለዲሞክራሲና የመላ ኢትዮጵያ ሕዝብ አንድነት ድርጅት አሁን ምርጫ ቦርድ ጣልቃ የገባበትን ሁኔታ እንደ ወከባ ነው የሚመለከቱትና እንዲህ አይነት ነገር በሚፈጸምበት ጊዜ ወይንም ኢህአደግ የኢህአደግ ካድሬዎች ይህን ፈጸሙ በሚባልበት ጊዜ ምርጫ ቦርድ ጣልቃ የገባበትንና ይሄ ትክክል አይደለም ከህጉ አንጻር ብሎ ኢህአደግን የተከራከረበትን ወይንም ኢህአደግን ለህዝብ መድረክ ያቀረበበትን ጊዜ ያስታውሳሉ ወይ ነው የሚለው የአቶ እንግዳ ጥያቄና ተጨባጭ አድርገው ቢመልሱልኝ። ጥሩ እኔ ምንድን ነው እዚህ ላይ ማንሳት የሚፈልገው፣ ሀገሪቷ የምትመራበት የህግ ስርዓት አለ። ብዙ እንቅስቃሴዎች አሉ በዚህ ሀገር ውስጥ እነዚህ እንቅስቃሴዎች በተለያየ የህግ ማዕቀፍ፣ በተለያየ አሰራር ገቨርን ሊሆኑ ይችላሉ። እኛ የተሰጠን ማንዴት አለ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ እያንዳንዱ በሰዎች መካከል በግለሰቦች መካከል የሚሆኑትን ሁሉንም እንቅስቃሴ ቦርዱ እየተከታተለ ያንን ኢንተርቪውን የሚያደርግበት ሁኔታ የለም። ግን ከምርጫ እንቅስቃሴ ጋር በተያያዘ አንድ እጩ ወይ ደግሞ አንድ የፖለቲካ ፓርቲ መሪ የፓርቲ መሪ በመሆኑ ብቻ ወይ ደግሞ የአንድ የፖለቲካ ፓርቲ አባል በመሆኑ ብቻ የሚታሰር ከሆነ ያ ኮምፕሌን ለኢትዮጵያ ብሔራዊ ምርጫ ቦርድ ነው መቅረብ ያለበት። ለቮይስ ኦፍ አሜሪካ ወይ ደግሞ አገር ውስጥ ላለ ሚዲያ አይደለም መቅረብ ያለበት። አሁን እኛ የምንሰማው ከሚዲያ ነው። መቅረብ ያለበት እና ቦርዱም መታየት እና ትክክለኛ እርምጃ ወስዷል አልወሰደም ተብሎ ሊገመገም የሚገባው የፓርቲ መሪ በመሆኑ ምክንያት ወይ ደግሞ እጩ በመሆኑ ምክንያት ወይ ደግሞ የፓርቲ አባል ደጋፊ በመሆኑ ምክንያት እገሌ የሚባል ሰው በእንደዚህ አይነት ቦታ ያለ አግባብ ተይዘዋል፣ ታስረዋል የሚባል ከሆነ ለቦርዱ ነው መቅረብ ያለበት። ለቦርዱ የቀረቡትን ጉዳዮች ቦርዱ በቸልካ ያየበት ጊዜ የለም። እየተከታተለ ተገቢውን እርምጃ ተገቢውን ማስተካከያ የወሰደበት ብዙ ኢንስደንሶች አሉ፣ ብዙ ኢንስደንሶች አሉ። ባይዘወይ የሀገራችን የፖለቲካ ፓርቲዎችም አንዳንድ ጊዜ የተስተካከሉትን ነገሮች የማንሳት እና አፕሪሺየት ማድረግ ልምድ ሊዳብር ይገባል። ምክንያቱም ብዙ ኢንሲደንሶች አሉ፣ በምርጫ ወቅትና የኢትዮጵያ ብሔራዊ ምርጫ ቦርድ ጣልቃ ገብቶ ተገቢውን ማስተካከያ የወሰደበት በርካታ ኢንሲደንሶች አሉ። ይህንን ማንሳትና አፕሪሺየት ማድረግ ያስፈልጋል። እሺ፣ አቶ ነጋ እንግዲህ አመሰግናለሁ ስለሚሰጡን መልስ። ብዙ ጥያቄ እንግዲህ ከህዝብ አንጻር ነው እነዚህ የሚባሉ ፓርቲዎችም ተከታይ ሕዝብ ስላላቸው ለኢትዮጵያ ሕዝብ ተጠያቂ ነው። ሁሉ ሰው እርሶም ለኢትዮጵያ ሕዝብ ተጠያቂ ነው። እነኚህ ፓርቲዎችም ለኢትዮጵያ ሕዝብ ተጠያቂ ናቸው። የኢትዮጵያ ሕዝብ ደግሞ የፈለገውን ፓርቲ የፈለገውን ግለሰብ የመምረጥ የመሾም፣ የመሻር አለው የተፈጥሮ ስልጣን አለው ከሚል የተነሳ ነው እነዚህ ጥያቄዎች የሚቀርቡት። እንደው ለማብራራት ያህል ሌላ ጥያቄ አለ። ወደዛ ወደ የሚቀጥለው ጥያቄ ልውሰዱት። ቪኦኤ ሰላም እና ጤና ለእናንተ ይሁን። ዛሬ ለአቶ ነጋ ለተባሉት ለምርጫ ቦርድ ባለስልጣን ጥያቄ እና መልስ ጊዜ አለ ብላችሁ ስላላችሁ ለዛ ነው ጥያቄ ላቀርብ የፈለግኩት። ጥያቄ እንደሚከተለው ነው። አቶ ነጋ ይህ ምርጫ ቦርድ ትናንትናም ዛሬም ያለፉትን የምርጫ ዘመናቶች የሚያደርገው ምንም አዲስ ነገር የለም። ያውም የተለመደ ነው። ባለፉት ዓመታት የታየው በቅንጅት በኦብኮ ላይ የታየው ዛሬም ይህንኑ የተለመደ ተግባር መሀድንና አንድነትን ሰለባ አድርጓቸዋል። እነሰማያም ከዚህ ማምለጣቸውን ይጠራጠራለሁ። ጥያቄ ይሄ ነው። ለመሆኑ ምርጫ ቦርድ ይሄን ሁሉ እያደረገ ነጻናይ ሊል ይችላል? አቶ ነጋ ለምን መሰሎት ይህን ያልኩት ስራው ራሱን ስለሚገልጸው ነው። ሁለት ፓርቲዎችን እንደገና ተሰብስባችሁ መሪዎቻችሁ መርጣችሁ ካለ በኋላ በዛ ላይ ታዛቢ ላክ ሲባል ያላከበት ምክንያት ምንድን ነው? ጥሩ እኛ ምንድን ነው ስለ እውነቱ ለመነጋገር አሁን መያድና አንድነት ውስጥ የተፈጠረውን ልዩነት ቦርዱ ገለልተኝነቱን በጣም በተግባር ያሳየበት ከሁለትም ሶስት ጊዜ ችግራችሁን፣ ልዩነታችሁን ይዛችሁ ለጠቅላላ ጉባኤ ቅረቡና ጠቅላላ ጉባኤያችሁ የሚወስነውን ውሳኔ ይዛችሁ ቅረቡ ማለቱ እኔ አንድ ገለልተኛ መሆኑን ያረጋገጠበት ሂደት ነው ብዬ ነው የማስበው። ሌላው አሁን የአንድነትን ስንመለከት ለምሳሌ ኢንጂነር ጊዛቸው በራሳቸው ፍላጎት እንኳን ስልጣን ለቀቁ ብንል ማለት ነው። እውነቱን ለመነጋገር በራሳቸው ፍላጎት እነ አቶ በላይ ፍቃዱ እንደሚሉት በራሳቸው ፍላጎት ስልጣናቸውን ለቀቁ እንኳን ቢባል በደንባቸው አንቀጠ ስራ ሶስት ስር ምክትል ፕሬዝደንቱ ስራውን ያስቀጥላሉ ነው የምለው ከዛ በኋላ ጠቅላላ ጉባኤ በስድስት ወር ውስጥ ተጠርቶ ጠቅላላ ጉባኤ የመጨረሻ ውሳኔውን ሊሰጥ ይችላል። ይሄንን ለማድረግ ነው ትዕግስት ያጡት። ይሄንን ለማድረግ ነው መቻቻል ያቃታቸው። እነዚህ አካላቶች እኮ በሂደት ሁለት ቦታ የተሰነጠቁ እንጂ አንድ አካል ናቸው፣ የአንድ ፓርቲ አመራሮች ናቸው። ስለዚህ በራሳቸው በውስጥ ጉዳያቸው በፈጠሩት ቦርዱ በቂ ጊዜ ሰጥቶ ሊፈጡ ስላልቻሉ ነው። አልትሜትሊ ቦርዱ ውሳኔ ለመስጠት እየተገደደው። ሌላው ከገለልተኝነት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ ቦርዱ ዘጠኝ አባላት አሉት። ቦርዱ ለማንኛውም የፖለቲካ ፓርቲ ወገንተኛ ሊሆን አይችልም ይላል። እንዳውም ሲመለመሉ በእርግጥ ለህገ መንግስቱ ታማኝ መሆን ይጠበቅባቸዋል። ዜጋ መሆን ይጠበቃል። የሙያ ብቃት ሊኖራቸው ይገባል። ከዛ ውጪ ለማንኛውም ፖለቲካ ፓርቲ ወገንተኛ ሊሆኑ አይገባም ይላል። እያንዳንዱን ፐርሰናሊ ፒስ ደግሞ በምናይበት ጊዜ የቦርዱ ገለልተኝነት ለምንድን ነው ችግሮች ሲፈጠሩ ቦርዱ ገለልተኛ አይደለም ተብሎ በፓርቲዎች በፖለቲካ ፓርቲዎች ጭምር የምነሳው በሌላው በሌሎችም ሰዎች ለምንድን ነው ችግሮች ሲፈጠሩ ገለልተኛ አይደሉም የሚባለው? ይሄ ቦርድ እኮ ሲመለመል የመልማይ ቡድን የአጣሪ ቡድን አባላት የተቃዋሚ የፖለቲካ ፓርቲ መሪ የነበሩ የተከበሩ አቶ ቡልቻ ደመቅሳ ነበሩ። በምክር ቤቱ መቀመጫ የነበራቸው የፖለቲካ ፓርቲዎች ተቃዋሚዎቹ ሁሉ እነዚህ ቦርዶች ገለልተኛ ናቸው ሊዳኙን ይችላሉ ምርጫውን ሊያስተዳድሩ ይችላሉ ብሎ ያረጋገጡት ጉዳይ ነው። ስለዚህ ወይ የምርጫ ውጤት ሲመጣ ወይ ደግሞ የሆነ እክል ሲፈጠር ቦርዱ ገለልተኛ አይደለም የሚል ሀሳብ ሊመጣ አይገባም። አንድ ትናንትና ቦርዱ ያደረገውን ውሳኔ ደግፎ መልእክታቸውን የላኩልናሉ አሉ እስቲል አሰማሁት። ሰላም የቮይስ ኦፍ አሜሪካ ጋዜጠኞች እንደምን አላችሁ። የኢትዮጵያ የምርጫ ቦርድ ከሚገባው በላይ ጊዜና እድል ሰጧቸዋል ተቃዋሚ ድርጅቶች ችግራቸውን ባለመፍታታቸው የተሰጠው ውሳኔም ትክክል ነው ብዬ አምናለሁ። እነዚህ ተቃዋሚ ድርጅቶች ህዝብንና አገርን እንመራለን ብለው የውስጣቸውን ችግር ሳይፈቱ በመቆማቸው በጣም ለተከታያቸውም ለሚያምንባቸውም ሰው ማሳሰሪያ ሆነዋል። እንኳን ህዝብንና አገርን ሊመሩ ይቅርና ቤተሰቦቻቸውም መምራት የሚችሉ መሆናቸውን በጣም ያጠራጥራል። ስለዚህ በእኔ አመለካከት ከጠዋቱ መወገዳቸው ትክክል ነው ብዬ አምናለሁ። አመሰግናለሁ። አምባቸው በየርና ይከፍል አደልፊያ። እሺ አንድ ነገር ለማለት እፈልጋለሁ። ቦርዱ ሽምግልና ባይዘወይ ዊን ዊን ነው ሁለቱም ወገን አሸናፊ የሚሆኑበትን ሁኔታ በሰፊው ይፈጥራል ቦርዱ ሶስት ጊዜ ጉዳያችሁን ፍቶ ብሎ እድል ስሰጣቸው ባይዘ ወይ አንዳንዶቹ ቦርዱ ሽምገላ ውስጥ ገባ ነው። ግን እኛ ያሰብነው ተቀራርበው ጉዳያቸውን ከተነጋገሩ ሁለታቸውም አሸናፊ የሚሆኑበት ሁኔታ ይመጣል ነው። አልቲሜትሊ ግን ይሄ ሳይሆን ሲቀር ቦርዱ ወደ ውሳኔ ሄደ። ውሳኔ ደግሞ ሁለትን ወገን ያረካ አይችልም። አንዱ ያሸንፋል፣ አንዱ ይሸንፋል። ስለዚህ በእንደዚህ አይነት ሁኔታና አጣጥኝ ውስጥ ሆኖ ነው ቦርዱ ወደዚህ ውሳኔ የመጣውና ካለው አጠቃላይ ሁኔታ ፓርቲውን ከምናጣ፣ ደጋፊዎቹን ከምናሳዝን፣ አባሎቹን ከምናሳዝን በተሻለ ሁኔታ ደንቡን አክብሮ እየሄደ ያለውን በተመለከተ ውሳኔ መስጠት ይሻላል በሚል እሳቤ ነው ውሳኔ የተሰጠውና የሰጡት አስተያየት ትክክል ነው ብዬ አስባለሁ። አቶ ነጋ ግን አሁን ከሁለቱም ፓርቲዎች ከአንድነትና ከአንድነት ለፍትህና ለዲሞክራሲ ከተገነጠሉት ፓርቲዎች ቦርዱ የመረጣቸው በምርጫ እንዲሳተፉ የፈቀደላቸው ምን ያህል የሕዝብ ተከታይ እንዳላቸው ያውቃል ቦርዱ እዝር ነገሩን። ስንት አባላት አሉት? ስንት ደጋፊዎች አሉት? ሳምሽን ነው የምትወዚው። አንድ ፓርቲ ተቋቁሞ እንቅስቃሴ ውስጥ ከገባ ከዋራው ይብዛም የሚነስም ሕዝብ አለ የተወሰነም ቢሆን አባላት ደጋፊዎች አሉ የምል አሳምሽን እንወስዳለን። ፐብሊክ ኢንተረስት ከእያንዳንዱ የፖለቲካ ፓርቲ በስተጀርባ አለ የምለውን ግምት እንወስዳለን። አሁን የተባሉትን ቡድኖች በተመለከተ ግን የትኛው ቡድን ነው ሞር ደንቡን አክብሮ እየሄደ ያለው? ያንን ለማክበርስ የትኛው ነው የበለጠ የተሻለ ተንደንሲ? ብለውን ትላንት በውሳኔ ውስጥ በዝርዝር እንደተገለጸውና እናንተም እንደሰማችሁት ይደርሳችኋል ብዬ አስባለሁ። እናንተ ሚዲያ ባለሙያዎች ስለነበሩ ከዛ አኳያ ነው ተገበ እንትኑን የምንወስደውና፣ ከእያንዳንዱ ፓርቲ በስተጀርባ ህዝብ አለ ዜጋ አለ የሚለውን ግምት እንወስዳለን። እሺ፣ አድማጮች የጥያቄና መልስ ዝግጅታችን ለዛሬ እዚህ ላይ ይጠቃለላል። ቀጣዩ ክፍል ደግሞ በሌላ ጊዜ እናቀርባለን። ስላዳመጣችሁን እናመሰግናለን።